የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንዶች እንዲሁም ኢትዮሳት ቪኦኤ 24 ላይ የሚተላለፈው ፕሮግራም አሁን ጀመረ። ከዋሽንግተን ዲሲ የአክብሮት ሰላምታችን ይድረሳችሁ። የዕለተ ቅዳሜ የካቲት 18 ምሽት ፕሮግራማችንን ይዘንላችሁ ቀርበናል ከአሁን ሶስት ሰዓት እስከ አራት ሰዓት የሚዘልቀውን ፕሮግራማችንን ይዤ በመስተንግዶ አብሬያችሁ የማመሸው ቆንጂት ታየ ነኝ። ዝግጅቶቻችንን ለማስተዋወቅ ፒሳ ይሆናል ኩኪ ይሆናል ፓንኬክ ይሆናል ዩ ኔም ኢት ኤኒቲንግ ከስንዴ የሚሰራውን ነገር ከጤፍ ይቻላል በጤፍ መስራት ይቻላል። ከአሜሪካ ነዋሪው የጤፍ ገበሬ ከአቶ ተስፋ ድራር ጋር የተደረገ ቆይታ አንዱ ዝግጅታችን ይሆናል። የሙስሊም ኢትዮጵያውያንን የህፃናት ተማሪ ቤት ተሞክሮ ከሰነደው አዲስ መጽሐፍ አሽር ቤት ደራሲ ጋር የተደረገ ውይይትም አለን። ከኢትዮጵያ ቱሪስት አስጎብኚዎች ማህበር ፕሬዝደንት ጋርም ቆይታ አድርገናል። ከሁሉም የሚቀድመው ግን የዓለም ዜና ነው። አብራችሁን እንድታመሹ በአክብሮት እንጋብዛለን። መልካም ምሽት። ጤና ስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ከቅዳሜ ምሽት የዓለም ዜና ጋር እንግዶ ወልዴ ነኝ። በሰሜን ምስራቅ ኬንያ በአልሸባብ ሳይፈጸም አይቀርም በተባለ በፖሊስ መኪና ላይ በተከፈተ ጥቃት ሁለት ፖሊሶች ሲገደሉ ሶስት ሌሎች ደግሞ መቁሰላቸውን የፀጥታ ባለስልጣናት አስታውቀዋል። ዳዳብ በተሰኘ የስደተኞች መጠለያ አቅራቢያ በተቀበረ ፈንጂ ላይ ተሽከርካሪው ሲወጣ አደጋው መድረሱ ታውቋል። የአካባቢው የጸጥታ ባለስልጣናት ለቪኦኤ አስተያየት ባይሰጡም አንድ የፓርላማ አባል ግን መንግሥት አልሻባብን ለመከላከል የሚጠቀምበትን ዘዴ እንዲቀይር ጠይቀዋል። ባለፈው ሳምንትም በተመሳሳይ መንገድ የድንበር ጠባቂ ፖሊሶች መኪና የተቀበረ ፈንጂ ሲረቅጥ ሦስት ፖሊሶች ሕይወታቸውን አጥተዋል። ላስ አኖድ በተባለው የሶማሌላንድ ሪፐብሊክ ውጊያው የጋመ መምጣቱንና ባለፉት ሦስት ሳምንታት ከመቶ በላይ ሰዎች ሕይወታቸውን እንዳጡ ከሕክምና ሰጪዎች የተገኘው መረጃ ያመለክታል። ከሰላሳ ዓመታት በፊት ከሶማሊያ ተገንጥላ ራሷን በምታስተዳድረው ሶማሊላንድ ያሉ ሚሊሺያዎች ሶስት ክልሎችን ገንጥለው ወደ ሶማሊያ መልሰው ለመቀላቀል በመዋጋት ላይ ናቸው። ተደጋግሞ የተደረገው የተኩስ ማቆም ጥሪ ሰሚ አላገኘም። የሶማሌላንድ ሰራዊት ከሚሊሻዎቹ ጋር ላለፉት ሦስት ሳምንታት ውጊያ ሲያካሄድ ቆይቷል። ላስ አኖድ፣ ሳናግ እና ካይን የተባሉት ክልሎች ከሶማሌላንድ ተገንጥለው ወደ ሶማሊያ መልሰው ለመቀላቀል እየተዋጉ መሆኑን የቪኦኤ አህመድ መሐመድ ዘገባ ያመልክታል። በውጊያው 105 ሰዎች ሲሞቱ 602 ደግሞ መቁሰላቸውን የአካባቢው ባለሥልጣናት አስታውቀዋል። በድርቅ ሳቢያ ቀድሞውንም ችግር ላይ ባለው አካባቢ ጦርነት መታከሉ እጅግ አሳሳቢ ነው ሲሉ የረዴ ድርጅቶች በመናገር ላይ ናቸው። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በቦኮ ሃራም ቁጥጥር ስር በነበሩትና በካሜሩንና ኒጀር በሚገኙ በርካታ አካባቢዎች የሚኖሩ በሚሊዮን የሚቆጠሩ ሰዎች በረሃብ በጎርፍና በሰደድ እሳት እየተንገላቱ እንደሆኑ የሁለቱ አገሮች ባለሥልጣናት በመናገር ላይ ናቸው። የእርሻ መሬታቸው በጎርፍና በሰደድ እሳት የወደመባቸው በሚሊዮን የሚቆጠሩ ሰዎች የነፍስ አድን እርዳታ እንደሚያስፈልጋቸው ባለስልጣናቱ ተናግረዋል። ግጭትን በመሸሽ ቀያቸውን ለቀው የነበሩ አሁን በመመለስ ላይ በመሆናቸው መልሶ ለማስፈርና ኑሯቸውን እንደገና ለማስጀመር እርዳታ ይሻሉ ተብሏል። በአካባቢው የሚንቀሳቀሰው ቦኮ ሃራም ለ36,000 ሰዎች ሞት ተጠያቂ ሲሆን ሶስት ሚሊዮን የሚሆኑት ደግሞ መኖሪያቸውን ጥለው ለመፈናቀል ተገደዋል ሲል የተባበሩት መንግስታት ድርጅት አስታውቋል። የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ እንደሚለው በምዕራብ ማዕከላዊ አፍሪካ በሚሊዮን የሚቆጠሩ ሰዎች አስቸኳይ ድጋፍ ያስፈልጋቸዋል። ከፍተኛ የሆነ የገንዘብ እጥረት እንደገጠመው የሚያወሳው የሰብአዊ ጉዳዮች ማስተባበሪያ ቢሮ 7.4 ሚሊዮን የሚሆኑ ተረጂዎችን ለመታደግ 253 ሚሊዮን ዶላር እንደሚያስፈልገው አስታውቋል። በመጨረሻም አድማጮች ናይጄሪያውያን ፕሬዝዳንታቸውን ለመምረጥ ዛሬ ድምፅ ሲሰጡ ውለዋል። በምርጫው ሶስት ተፎካካሪዎች ሥልጣኑን ለመያዝ ተቀራራቢ ፉክክር በማድረግ ላይ ናቸው። በአንዳንድ የምርጫ ጣቢያዎች መዘግየትና ቴክኒካዊ ችግር ይታያል በማለት ድምፅ ሰጪዎች ቅሬታቸውን እያሰሙ እንደሆነ የኤፍፒ ዘገባ አመልክቷል። ለድምፅ ሰጪዎች ሊሰራጭ ነበር ያለውን ግማሽ ሚሊዮን ዶላር ከአንድ ተቃዋሚ ፓርቲ የምክር ቤት አባል ላይ መያዙን ፖሊስ ትናንት አስታውቋል። ቺኒየሬ ኢግዌ ከተባሉ የምክር ቤት አባል ቦርሳ ውስጥ 498100 ዶላር እና ገንዘቡ የሚሰራጭበትን ዝርዝር የያዘ ሰነድ መያዙን ያስታወቀው ፖሊስ ከአንድ ሌላ ተጠርጣሪ ደግሞ 70300 ዶላር የሚገመት በአገሪቱ መገበያያ ገንዘብ ናያራ መያዙን አስታውቋል። ይህም ገንዘብ ድምፅ ለመግዣ እንደሚውል ተጠርጥሯል ሲል ፖሊስ ይገልጻል። ዘጠና ሚሊዮን የሚሆኑ ድምፅ ሰጪዎች ባሏት ናይጄሪያ አዲሱ ፕሬዝዳንት አገሪቱን ከተባባሰው የጸጥታ ችግር፣ የኢኮኖሚ ቀውስና ድህነት እንዲታደግላቸው ዜጎቹ አይሻሉ። ናይጄሪያ ከወታደራዊ አገዛዝ ነጻ ከሆነችበት እንደ አውሮፓውያን አቆጣጠር 1999 ወዲህ ከሁለት ተፎካካሪ ፓርቲዎች ውጪ ለመጀመሪያ ጊዜ ተሰሚነት ያለው ሶስተኛ እጩ ብቅ ብሏል። የሰራተኛ ፓርቲው ተወካይ የሆኑት የ61 ዓመቱ ፒተር ኦቢ በወጣቶች ዘንድ ተሰሚነትን አግኝተዋል። የተሰናባቹ ፕሬዚደንት ሙሐሙዱ ቡሃሪ ፓርቲ የሆነው ኦል ፕሮግረሲቭ ኮንግረስ እና ተቀናቃኙ ህዝባዊ ዲሞክራሲያዊ ፓርቲ የናይጄሪያን ፖለቲካ በበላይነት ተቆጣጥረው ከርመዋል። ፒተር ኦቢ ከሁለቱ ፓርቲ ተወካዮች ጋር ከፍተኛ ፉክክር እንደሚያደርጉ ይጠበቃል። አድማጮች ለምሽቱ ያስኩት ዜና በዚሁ ተጠቃሏል። ከቀሪ ዝግጅቶቻችን ጋር አብራችሁ ይቆዩ። መልካም ምሽት። የዓለም ዜናዎቹን አደመጥን። የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ዝግጅታችንን ከአጭር ሞገድ መስመሮች በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ ማድመጥ ትችላላችሁ። አብራችሁን ቆዩ። በአሜሪካ በርካታ ግዛቶች ውስጥ የጤፍ ምርት የሚያመርቱ ገበሬ ናቸው። አቶ ተስፋ ድራር ይባላሉ። ኢትዮጵያ ውስጥ ተመርቶ የሚመጣ ጤፍ እና በየቀኑ ወደ ዋሽንግተን ዲሲ እና ወደ አንድ የዩናይትድ ስቴትስ ከተሞች የሚላክ እንጀራ የሚመገበውን ኢትዮጵያዊና ኤርትራዊ ብቻ ሳይሆን ሰፊውን የአሜሪካ ማህበረሰብ የምርታቸው ደንበኛ በማድረግ ላይ ያሉ ገበሬ ናቸው። ጤፍ በተፈጥሮ በያዛቸው ንጥረ ነገሮቹ ሳቢያ ለጤና ተስማሚነቱን ብለው እየተላመዱት ያሉትን አሜሪካውያን ከመመገብ አልፎ ጤፍ የዩናይትድ ስቴትስ መንግስት ወደ ኢትዮጵያ የሚልከው በእርዳታ የሚላክ እህል እንዲተካም ጥረት ይዘዋል። አሉላ ከበደ አቶ ተስፋን ወደ ቢሮዋችን ጋብዞ አወያይቷቸዋል። የቃለ ምልልሱ የመጀመሪያ ክፍል ይሆናል ቀጥሎ የሚቀርበው። አቶ ተስፋ አድራር በቅድሚያ እንኳን ወደ ስቱዲያችን በቃሉ። አመሰግናለሁ ወዲህ ወደ ዩናይት ስቴትስ ከመጡ ረጅም አመታት አድርገዋል ለበርካታ አመታትም በግብርና ስራ ላይ ተሰማርተው ጤፍን በአሜሪካን ሀገር እያመረቱ ነው ጤፍን በአሜሪካ ማሰብ በራሱ እንጀራው እንደ የየቀን ምግባችን የሆነውን ያህል የሚታሰብ አይመስልም በተለይ ሩቁ ላለውና እስኪ ወደ መጀመሪያው እንሄድ ከዚህ ቀደም የእርሶን ታሪክ ላልሰሙ ሰዎች ይሄ ሁሉ እንዴት ጀመረ አዎ፣ እኔ ወደዚ ሀገር አሜሪካን ሀገር በሺህ ዘጠኝ መቶ ሰማንያ በፈረንጃ ቆጣጠር ነው የመጣሁት እና በዛን ጊዜ እንጀራ ስንበላ በሰልፍ ራይዚንግ እዚህ፣ በፊኖ በድቄት ከስንዴ በሚሰራ ሰልፍ ራይዚንግ፣ ለጤና ጥሩ ያልሆነ ነገር እዛ፣ በዛ ነው ሰው የሚበላ የነበረው። እና አንድ ጊዜ በሺህ ዘጠኝ መቶ ሰማንያ ሁለት ከሀገር ቤት አገልግል መጣልኝ በጤፍ የተሰራ እንጀራ ነው፣ አንድረድ ፐርሰንት ጤፍ። ከዛ በኋላ እንዲያውም ወደዚህ አሜሪካን ለመድረስ አምስት ቀን ነው የፈጀበት፣ ትንሽ አግቶ ነበር። ቤትወዝ ለኛ ሌላ ነገር ብርቅ ነበረ ነው እና ጓደኞችን ጠርተን ቃ በልተን፣ ጓደኞቼ ለአመት ሙሉ ሲናገሩበት ነበር። ጤፍ በልተው አያውቁም። ስንት አመት እዚህ መጥተው ጤፍ የሚባል በልተው አያውቁም። በዛን ጊዜ መናገሪያ ሆነ ይሄ ነገር። ጓደኞች ጤፍ በልተን ትዝ አለኝ። ሀገር ቤት እኔ ቤተሰቦች ጤፍ አምራቾች ነን። እኔ ከኤርትራ አላ ጋርድየን የሚባል እዛ ነው የተወለድኩ። የእርሻ ቦታ ነው። ጤፍ ይበቅላል እዛ። አዎ በኢሪጌሽን አረግን፣ ያው ኢሪጌሽን አረግን በመስኖ ወይንም ደግሞ ያለ መስኖ እኛ ሞተር ስለነበርን በሞተር እናጠጣዋለን። ሌሎች ደግሞ እንትን እዛ እንዳለ እዛ ዓላ የሚባል ቦታው የእርሻ ቦታ ነው። እዛ ስለምናመርተው ከቤተሰቦች ጋር የተወሰነ አንድ 20 ፓውንድ ወይንም ደግሞ 10 ኪሎ ከአገር ቤት አስመጣው ማለት ነው። በዛን ጊዜ ተማሪ ነበርኩኝ እኔ ዩኒቨርሲቲ ኦፍ ሚኒሶታ በዛ በምማርበት ቦታ መሬት በነጻ ሰጡኝ አንድ ግማሽ ሄክታር ይሁን እና በእጅ የዘራሁት በእጅ ያጨድኩት በእጅ የመውቀጥኩት ከዛ በኋላ አንድ ሁለት መቶ ፓውንድ ሆነልኝ ማለት ነው። ከዛ እኔ ገና ተማሪ ነኝ፣ እንዲያውም ብር የለኝም። ከዛ ለተለያዩ ዩኒቨርሲቲ ሰጥኋቸው እንዲመራመሩበት ማለት ነው ሶ ለአስር ዓመታት የሚሆን አርቲስት እንትን እናደርግ ነበር። ኤክስፔሪመንት ለአምርተን ለከብት እንሰጠዋለን። ገና ሰው አልበላው። ግን ቀስ በቀስ ቀስ በቀስ መብቀሉን ራሱን የሚችልበትን ሁኔታ እያረጋገጣችሁ የሚገኘውን ፍሬ ለሙከራ እንደዛ ታደርጉ ነበር? አዎ። የትኛው ቦታ ነው የሚስማማው? እኔ ገና ነው። እዛ አሁን ሚኒሶታ ላይ እዛ ማይ ቤዝ እዛ ላይ መሬቱ ጥሩ ነው፣ ጥሩ ይበቅላል። ግን ኃይለኛ ዝናብ እና በረዶ ይጥላል በሚታጨበት ጊዜ እና አሁን ወደ ሌላ ስቴት ወደ አይዳሆ፣ ወደ ኔብራስካ፣ ወደ ካሊፎርኒያ፣ ወደ ቴክሳስ ተልኮ ስለነበር ዌስተርን ዩናይትድ ስቴትስ በዚህ ምዕራብ ካሊፎርኒያ እና ነቫዳ መሬቱ ተራራዎች ናቸው፣ ደረቅ ነው። ደግሞ ብዙ ዝናብ አይዘን፣ ግን ኢሪጌሽን ተጠቅመን። አሁን በነቫዳ በረሃ ነው እንግዲህ አሁን የሚነግረውን ቦታ ለማያውቀው ሰው፣ አዎ በረሃ ነው ነቫዳ ደዘርት ነው። እንዲያም ብዙ መሬት የለም ለእርሻ የሚሆን ግን አሁን የኔ እርሻ በኖርዝ በአይዳሆ ድንበር ያሉ ሰፈሮች እዛ በኢሪጌሽን ነው ምንበመስኖ ነው በመስኖ አንድ መቶ 50 ሜትር ወደ ውስጥ ቆፍረን ውሃ እናወጣለን እና በጣም ተስማምቶታል። እያስፋፉት ነው እንግዲህ፣ እንደሚነግሩን የጀመሩት መነሶታ የሚባለው የመካከለኛው ምዕራብ ዩናይት ስቴትስ ግዛት ጀምሩ፣ እንዲያውም በጣም ለሚሆን አፈርም ቢኖረው በእርሻ በሚሰበሰብበት ጊዜ በመኸር ወቅት አስቸጋሪ በመሆኑ ለዛ የሚስማማ በመስኖ መስራት ስለሚቻል ደረቃማ አካባቢዎችን ጨምሮ መርጠው አሁን ብዙ ግዛቶች ውስጥ እያስፋፉት ነው። ምን ያህል መሬት ያካልላል? አሁን እርስ የሚያለሙት ቦታ ጤፍ ዘ ሰርተው የሚያበቅሉበት አሁን አንድ 6000 ኤክር ለ3000 ሄክታር ይሆናል በስድስት ስቴት አመርታለሁ በነቫዳ ካሊፎርኒያ ኦሪገን ስቴት ኦፍ ዋሽንግተን ቴክሳስ ሳውዝ ዳኮታ እና አሁን ደግሞ ሞር የጨመረው ፍላጎት ነው በቃ ሰው አሁን ይሄ እዚህ ሀገር ቆንጆ ጤፍ ነው የሚመረተው እና አሁን ሰው ለምዶታል። 2 ዓመት ሰው የአሜሪካን ሀገር ጤፍ ማያውቅም ነበር። አሁን ግን የአሜሪካን ሀገር እንዲያውም ይመረጣል ከውጭ ከሚመጣው። ከሚመጣው እስኪ ለአድማጮች ለተመልካቾቻችን በተለይም ደግሞ ሩቅ ላሉት በኢትዮጵያና፣ እርስዎ የተወለዱበት ሀገር ኤርትራም ጭምር አማርኛ አድማጮች ተመልካቾች ይከታተሉት ይሆናል በዓለም ዙሪያ ያሉ አድማጮችና ተመልካቾቻችንም እንዲረዱት ጤፍ ምርት ቀደም ብሎ እንደገለጹት በ82 በአውሮፓውያኑ የዘመን አቆጣጠር የዛሬ 40 ዓመት ስለ ኢትዮጵያውያኑ ነበር ያስቡ የነበረው። ኢትዮጵያውያን እንጀራ ይናፍቃቸዋል፣ ግን የሚሰራው ከስንዴ የሚሰራ እንጀራ ነው። ለጤናም ተስማሚ አይደለም፣ እንጀራም አይመስልም። አሁን ከኢትዮጵያ በሚመጣው ነው ይበልጡን ኢትዮጵያውያን የሚመገቡት። ነገር ግን እርሱ ለኢትዮጵያውያኑ ብቻ ሳይሆን አሜሪካውያንም ማህበረሰብ ጤፍን እየለመደውና እየወደደው ነው እንጀራ ሊጋግሩ ግን አይደለም እና በምንድነው ምንድነው ሰርተው የሚበሉት? እንዴትስ ነው ገበያው? ምን ይመስላል? እንዴት ነው የእርሶን ምርት የሚያገኙት? እስኪ አጫውቱ። እንደሞሱ ነው። አዎ ጤፍ በጣም እኔ ስለ ጤፍ ተናግሬ ማቆም አልችልም። ግን ሱፐር ፉድ ሱፐር ፉድ ተብሎ ተጠርተዋል። አሁን ሱፐር በአማርኛ የተመረጠና ልዩ የተፈጥሮ ይዘት ያለው የምግብ አይነት ውስጥ ገብቷል፣ እና እንትን የለውም ግሉትን የሚባል ነገር ሰብስተንስ የለውም። ስንዴ ውስጥ የሚገኝ ጎጆ የሆነ ስንዴ ውስጥ የሚገኝ ግሉትን ማለት ያው ከግሉ የመጣ ስም ነው። ምክንያቱም ስንዴ ከስንዴ አሁን ፒሳ ምናምን ሲሰሩ አሁን እህል ግሉትን የለውና የሌለውን ለማወቅ ከፈለግ በስንዴ ፒሳ ሲሰሩ በቃ ይጥሉታል ኤር ላይ እንደፈለጉት ማድረግ አይቻልም። በስንት በጤፍ እንደዚያ ማድረግ አይቻልም ምክንያቱም ይህ ግሉትን ስለሌለ የሚሳብ ተፈጥሮ ያለው የሚሳብ ነገር የለውም ይህ ፕላስቲክ ነው በስንት ደግሞ ፕላስቲክ ነው ሆድህ ውስጥ ገብቶ ዳይጀስት አይሆንም የማይስማማቸው ሰዎች አሉ በጤና ጉዳይ የማይስማማቸው ሰዎች ደግሞ ግሉትን መብላት ማይችሉ ሲልያክ የሚባል በሽታ አለ ስለዚህ ይህ ሲሊያክ መድኃኒት የለውም። በኦንሊ መድኃኒቱ ግሉትን የሌለው ምግብ መብላት ነው። ስለዚህ አንዱ ጤፍ ሆኖ ተገኝቷል። የእኛ ከስተመሮች አሁን እንዲያውም ከኢትዮጵያኖች የሚገዙ ፈረንጁ የሚገዛው ይበልጣል። እነሱ አሁን ከእኔ በጥሬ ነው የሚገዙት። ጥሬ ገዝተው አሉ ካምፓኒ፣ ትላልቅ ካምፓኒዎች እንደ ኮንያግራ ባፍሬድ ሚል የምግብ ዝግጅት የሚያደርጉ የሚያዘጋጁ ወፍጮ ቤት አላቸው። ሲፎጩ ለነሱ በጣም ፋይን የሆነው በጣም የላመ ነው የሚያደርጉት። እና ጤፍ ለፒሳ ይሆናል፣ ለኩኪ ይሆናል፣ ለፓንኬክ ይሆናል። ዩ ኔም ኢት ኤኒቲንግ ከስንዴ የሚሰራውን ነገር ከጤፍ ይቻላል በጤፍ መስራት ይቻላል። እንጀራ ብቻ አይደለም ነው እንግዲህ። ለኢትዮጵያውያን ጤፍ የባህል ምግብ ነው፣ ዋና ምግብ ነው። በሁሉም ምግቦች ውስጥ የሚመጣ ነው በአብዛኛው ምግብ እና የተለየ ምግብ ነው። እርስዎ ቅድም እንደገለጹት ያለ እንጀራ መኖር የማይችሉ ያሉ ሰዎች ጭምር እንዳሉ እናውቃለን። እዚህ ሀገር መጥተውም የሚቸገሩ እርሶ ግን አሜሪካዊ ማህበረሰብ በተለይ ከጤና አንጻር ካለው ጠቀሜታ እየተስፋፋ ነው እየተለመደ ነው አሁን ፍላጎቱ ከፍተኛ ነው ነው ያሉ። እንደው ወደ ሌላ ሁለተኛ ርዕስ ከመውሰዴ በፊት እንዴት ነው ቅድም እንዳሉ ኩባንያዎች ውስጥ ነው በሱቆች እናያለን እዚህ ሀገር ታላላቅ የገበያ ውስጥ ጤፍ ተፈጭቶ በላስቲክ ታሽጎ ኢትዮጵያውያንም ራሳቸው የሚገዙበት ጊዜ አለ። ለሱ የማድረስ ተቀባይነት አግኝተዋል። በምን ደረጃ ላይ ነው ያለው የእርስዎ ምርት ከኢትዮጵያ ውጭ? ብዙ ብዙ ሰዎች አሁን ብዙ ካምፓኒዎች አሉ፣ ከእኔ ወስደው ኮርንፍሌክስ ኮርንፍሌክስ እንትን ሆኖ ፍላት ልክ እንደ በቀሎ ሚሰራ እንደ እንደዚያ ያደርጉታል ወይንም ደግሞ ጤፉን ራሱ እህሉን ቦይል አድርገ በእሳት በውሃ እንደ ንፍሮ ቀቅሎ ማለት ነው። ቀቅሎ ደግሞ ባተር እዚያ ጋር አድርገ ይህን ብሉቤሪ፣ ብላክቤሪ ወይም በናና የፈለከውን ነገር ጨምረህ መብላት ይቻላል። ኬት ያገኙታል? ግን ከየት ነው የሚገዙት? ከእርስዎ ጋር ቀጥታ ይገዛሉ? ከኔ ጋር ገዝተው። እኛ ይህንን ለማሸግ እቅድ አለን ወደፊት። ግን ቢዚ አሁን ራሱ ማረቱ ከስክራች ነው የምሰራው። አምርቼ ታጭዶ ተጸጥቶ ተፈቾ ወደ ካስተመር መላኩ ለራሱ ብዙ ስራ ነው። ግን ወደፊት ፍሌክስ አድርገን አሁን ቢራ ጀምረዋል። ጤፍ ቢራ ብሎ የት ነው? እዚህ ዩናይትስቴትስ ውስጥ ነው። ከዚህ ውይይት አስቀድመው ስንጨዋወት እንደተረዳሁት እርስዎ ጤፍን ለዚህ አገር ለሚኖረው የአሜሪካዊንም ማህበረሰብ ጨምሮ ተጠቃሚ ማቅረብ ብቻ ሳይሆን ተመልሶ ወደ ዋና ምንጩ የሚሄድበትንም ነገር እየሰሩ ነው። ወደ ኢትዮጵያ የሚሄድበት ወደ ኤርትራ ሊሄድ የሚችልበትን ሁኔታ ላይም እየሰሩ ነው። እንደተረዳነው የእርዳታ እህል ወደ ኢትዮጵያም ሆነ ሌሎች ሀገሮች ሲላክ በአብዛኛው ስንዴ ነው። ያንን ስንዴን ከማድረግ ጤፍን ማድረግ ይችላሉ። ጤናማ ነው። ቅድም እንዳሉት በብዙ መንገድ ደግሞ እርሱ ያጫወቱን ከስንዴ ጋር የተያያዙ ችግሮችንም ጨምረው ያንን አሳምነው የእርዳታ ሰጪውን የዩናይት ስቴትስ መንግስት ጤፍ ወደ ኢትዮጵያ የሚልክበት ጉዳይ ላይ የሰሩ ነው። እስኪ ያጫውቱን፣ እስኪ ንገሩን። የለየት ያለ ነገር ነው። ይህንን ሀሳብ እንዲያውም ከአምስት አመት በፊት ነው የመጣልኝ እና የዛሬ ሶስት አመት ይህ ጉዳይ ጀምሬው ከዩኤስ አይዲ ዩኤስ አይዲ እርዳታ የሚስት የዩናይት ስቴትስ የተራድኦ ድርጅት ድርጅት ነው። እና እኔ ሳስበው ድሮ ለ20 አመት ይህንን ጤፍ ከመጀመሪያ በፊት ከትልቅ ካምፓኒ ካርጊል የሚባል የአሜሪካን ካምፓኒ ሰራ ነበር። ስንዴ፣ ሱካር፣ ቢግ ኮማዲቲ መርችንዳይዘር ወይም ኤክስፖርተርስ ናቸው። እና እኔ ራሴ ወደ ኢትዮጵያ የሚሄደውን እርዳታ እኔ የሚሰራበት የነበር ኩባንያ ይልክ ነበር እና ሳስበው ወደ ሌላ ወደ ፓለስታይን፣ ወይንም ሌላ አገሮች አሜሪካን መንግስት እርዳታ የሚሰጣቸው የሚፈልጉት ምግብ ነው የሚሰጠዋቸው። ለሴፎ ፓለስቲኒያን የሚሰጠዋቸው ፊኖ፣ ሱኳር፣ ዘይት። ኖ ወደ ኢትዮጵያ ግን ጅስት ስንዴ ብቻ፣ ያልተፈጨ ስንዴ ደግሞ ኳሊቲም አይደለም፣ ግን ጥራቱ የተጓደለ ነው። በፕሮቲኑ ለስ ነው ነው ነቀዝም ያለበት አለ። እና ህዝቡ ግን ይበለዋል። እርዳታ ነው ያው የተቸገረ ሰው ይመገባል። ስለዚህ እኔ ለምንድነው የሚወደውን ህዝብ የሚወደውን እህል ማይበላ ጤፍ፣ ሀሳብ መጣለኝ ማለት ነው። ስለዚህ እኛ በዚህ ጉዳይ አሁን እየሰራንበት ነው። ወደ ኢትዮጵያ እዛ ለመሸጥ ሳይሆን አሜሪካን መንግስት ከናንተ ገዝቶ የእርዳታ እህል አድርጎ እንዲሰጥ ወደ ኢትዮጵያ እንዲላክ እንደ በጣም የተለየ ሁኔታ ነው እንግዲህ እንከታተላለን። እንደሚሳካሎት ተስፋ አድርጋለሁ። አቶ ተስፋ እርሶ ዛሬ ብርቱ ገበሬ ይሁኑ እንጂ ቅድም እንደነገሩን በርካታ የዩናይትድ ስቴትስ ግዛቶች ውስጥ ጤፍ የሚያመርት ገበሬ ነዎት። ግን አመጣጦ መንገዶ እንደማንኛውም ኢትዮጵያዊ ኤርትራዊ፣ የሌላም ሀገር ማህበረሰብ እንደሚያደርገው ወጣትነት እድሜ እዚህ ሲመጡ ትምህርት ለመማር ነው የመጡት። የተማሩትም የቴክኖሎጂ ትምህርት ነው ከግብርና ጋር ምንም ግንኙነት የሌለው ነው። እስኪ ስለሱ ይንገሩን። እንዴት ነው ያ የቴክኖሎጂ ተማሪ ዛሬ ገበሬ የሆነው? ብዙ አመት ነው በግብርና ስራው የሚቆዩት? አዎ ልክ ነው። እኔ መጀመሪያ በዚህ በኮምፒውተር ኤክሳይትድ ሆኛ ነበር። አማርኛ እና እንግሊዝኛ ጥሩ ነው የሚናገሩት እዚህ አገር ላለ ሰው እና፣ ኮምፒውተር ለመማር ብዬ ዩኒቨርሲቲ ገባሁ እና ኮምፒውተር ሳይንስ ነው የተማርኩት። ግን የኮምፒውተር ሙያው ቁጭ ብለህ ነው ስራው፣ ሰው ካንተ ጋር የለም። በኮምፒውተር ፈተ ነው የምትውለው። ለእኔ አይሆንም ይህ ስራ። እኔ በግብርና ስላደግኩ በቃ ትምህርቴን ጨርሼ እንትን በቃ ነጋዴ ይሆናለሁ ብዬ ዝም ብዬ ሳኡዲ አረብ ነበርኩ፣ ወደዚያ ተመለስኩ፣ ከዚህ ከዩናይት ስቴትስ ወደ ዩናይትድ ስቴት እና በቃ እሱን ትቼ አሁን የቴክኖሎጂ ስራ ለእኔ ቁጭ ብለህ የደጅ ሰው ነኝ። ከሰዎች ጋር መገናኘት መንቀሳቀስ ይወዳሉ። አንድ ቦታ ቁጭ ብሎ የሚሰራ ነገር ብዙም አይስቦትም። በቃ ለዛ ነኝ። ጠዋት አሁን የኦፊስ ስራ አለኝ። ጠዋት ሰርቼ በቃ እወጣለሁ። ወጥቼ ብዙ ስቴት በመኪና ድራይቭ አረጋለሁ። እርሻ ቦታዎች ሆን እኔ እርካት የሚሰጠኝ የቴክኖሎጂ በቃ ዋንስ ዲጂታል ማኒፕሌሽን ምንም እንትን አይሰጠኝም። ምንም ኤክሳይትመንት የለውም ብዙም ያነቃቃ ነገር የለውም አንዴ ካወቁት በኋላ። ግብርናው ግን እህልን ተዘርቶ ሳየው፣ በቅሎ አድጎ፣ ታጭዶ ካስተመር ላይ ሂሎ በየሱቁ ሳያቸው፣ ይህ ትልቅ እርካት ይሰጠኛል። ሰውን መመገብ ያውም ደግሞ ጤናማ መሆኑን እርግጠኛ የሆኑበትን ነገር ከሩቅ ከአስር ሺ ማይል ርቀት ያለ ባህል መጥቶ እዚህ የራሱ ሀገር እያደረግ ነው። ጤፍም እንደ ሰው ሁሉ ይህን ሀገር እየለመደ ነውና ምንድን ነው እንደው የወደፊት እቅዶ አሁን? በእርዳታ የሚሰጠውን ምርት በጤፍ እንዲተካ የያዙት ትልቅ ውጥን ነው። ከተሳካ ብዙ ስራ የሚጠይቃል። እርሻውም እየተስፋፋ ነው፣ ብዙ ግዛቶች ውስጥ እንዳስረዱን። ሌሎች ችግሮች ያለዎት ከጤፍ ጋር የተያያዙ የሚሆኑ ከጤፍ ውጭ? ልክ ነው፣ ልክ ነው። ጤፍ ብቻ ሳይሆን ገብስ ማመርት አለሁ። አሁን እያመረቱ ነው። ሰላም፣ ገብስ፣ ሰላም፣ ጤፍ፣ ማሽላ፣ ሰላም ማሽላ አሁን ደግሞ በርበሬ በርበሬ ከኢትዮጵያ፣ ብቻ ፍሬውን እዚህ ሀገር አውቀለዋለሁ። በርበሬ እዚህ ይበቅላል። አዎ አሁንና በርበሬ ቅርብ ጊዜ ገበያ ውስጥ ያላቸው በአንድ ኪሎ በሁለት ኪሎ የሚታሸግ በርበሬ፣ ሺሮ። ሌላ ደግሞ ቡና፣ ቡና ደግሞ ከኢትዮጵያ ቡናን እንኳን እዚህ ሀገር ማምረት አይችልም። ግን ሌሎች እዚህ ሀገር መምረት ቀላል ናቸው። በተለይ በርበሬ ኒው ሜክሲኮ የሚባል ስቴት እዛ ሀገር የበርበሬ ሀገር ነው። እዛን አሁን በቃ እንትን ፕላንት ወይም ዘርቼ ነው የመጣ እና የኔ እቅድ የኔ ሀሳብ ምንድን ነው? በዳያስፖራ የሚኖር ህዝብ ፍረሽ፣ ጤናውን የተጠበቀ ምግብ እዚህ እንዲመረ ትኩስ፣ እዚሁ የፈራ እዚሁ የበቀለ ብዙ ለምሳሌ አሁን ጤፍ ከኢትዮጵያ የሚመጣ ኢትዮጵያ እኮ ክልክል ነው፣ ኦፊሻል አይደለም። ግን በኮንትሮባንድ የሚያወጡ ሰዎች አሉ። ይህ ለኢትዮጵያ ህዝብ ይጎዳል። ለምን ዋጋውን ያስወድደዋል ወደ ውጭ ለመላት እና አይ ቲንክ የኢትዮጵያ መንግስት እንትን ህጋዊ አይደለም። ግን በጅቡቲ አድርገው፣ በኬንያ አድርገው ነው ወደዚህ ሀገር የሚያስመጡት። ስለዚህ ይህ ነገር መቅረት አለበት። እዚህ ሀገር አሜሪካ፣ እግዚአብሔር ይባረክ ትልቅ ትልቅ መሬት አለ እንኳን ስለዚህ ላሉ ህዝብ ወደ ኢትዮጵያም ልንመልሰው ነው። ትልቅ ነው እንዳሉት፣ በጣም ሰፊ ሀገር ነው። ለእርሻ ቦታም የሰጠ ነው። እንደርሶ በጥናት ለሚያደርግና ተስማሚውን ተክል በተስማሚው ቦታ ለሚያበቅል እድሉ አለ። ለአሁኑ አመሰግናለሁ፣ እግዜር ይስጥልኝ። አመሰግናለሁ አሉላ፣ እግዜር ይስጥልኝ። በጣም አመሰግናለሁ ለዚህ እድሉ የሰጠህኝ፣ አመሰግናለሁ። አቶ ተስፋ ድራርን እናመሰግናለን። ዝግጅታችን ይቀጥላል። በመቀጠል ደግሞ አሽር ቤት ከተባለ አዲስ የተመረቀ መጽሐፍ ደራሲ ጋር የተካሄደ ውይይት ይቀርባል። አብራችሁን ቆዩ። አሽር ቤት በቅርቡ የሙስሊም ኢትዮጵያውያንን የሕፃንነት ተማሪ ቤት ተሞክሮ የሰነደ አዲስ መጽሐፍ ነው። በአዲስ አበባ ዩኒቨርሲቲ የንግድ ሥራ ትምህርት ቤት መምህርት በሆነችው ሀውለት አህመድ የተጻፈው መጽሐፍ ባለፈው ቅዳሜ የካቲት 11 ቀን በሀገር ፍቅር ቲያትር ተመርቋል። ስለ መጽሐፉ ይዘት፣ ስለ አሽር ቤት ትዝታዎችና ሌሎች ተያያዥ ጉዳዮች ለመወያየት ኤደን ገረመው ሀውለት አህመድን ጋብዛታለች። ሀውለት አህመድ ስላገኘሁሽ በጣም ነው የማመሰግነው። በአሜሪካ ድምፅ ስም ራስሽን አስተዋውቂልኝ። ትንሽ ስለ እድገትሽ ማያይዘሽ ደግሞ በዛው ብትነግሪኝ ደስ ይለኛል። እኔ ደብረ ብርሃን ተወልጄ ነው ያደግኩት። የመጀመሪያ ድረስ ከሃይስኩል ደብረ ብርሃን ነው ያጠናቀቅኩት። ከዛ በኋላ ጅማ ዩኒቨርሲቲ በመደባ ደርሰኝ እዛ የመጀመሪያ ዲግሪን ጨርሼ የተወሰኑ ጥቂት ዓመታት ከተማርኩ በኋላ ለሁለተኛ ዲግሪ አሜሪካ ሄጄ የነበረ ሚድዌስት አካባቢ፣ እዛ ማስተርሴን ጨርሼ ተመለስኩኝ ወደ ኢትዮጵያ። ከዛት ደግሞ የተወሰነ ሰራ ሆኖ አሁን ደግሞ ፒኤችዲን እየተማርኩ ነው፣ ውጭ ማለት ነው፣ ማሌዥያ። የሶስተኛ ዲግሪን እያጠናቀቅኩ ነው ያለሁት። በአሁኑ ሰዓት አዲስ አበባ ዩኒቨርሲቲ ንግድ ስራ ትምህርት ቤት ስኩል ኦፍ ኮሜርስ በመምህርነት እያገለገልኩ እገኛለሁ ማለት ነው። ሁለት እንግዲህ ወደ አሽር ቤት ከመንደርደራችን በፊት ሰዎች ከዚህ ቀደም አንቺን በተለይ የሚያውቁበት ቦታ አለና እስቲ ያስታውሽል። ብዙዎች እንግዲህ የሚያስታውስ ከሆነ ከአስር አመት በፊት ኢትዮጵያ ቴሌቪዥን ብቸኛ የሀገራችን ጣቢያ በነበረ ጊዜ ከአስራ ሁለት እንደዚህ ከአስራ ሶስት አመታት በፊት በኢትዮጵያ ቴሌቪዥን አማርኛ ዜና ክፍል ዜና አነብ ነበረ። ዋና ስራዬ መምህርነት ነው። የዛ ኮሌጅ ዩኒቨርሲቲ ያስተምራለሁኝ ከዛ ደግሞ ማታና ቀን ነበር ዜና፣ ማታና ቀን ብቻ ነበር እዛ ደግሞ አማርኛ ዜና። ደምና መሻቻ ሁለት አህመድ ነኝ ካስታወሳችሁ ማለት ነው። እንግዲህ ባለፈው ቅዳሜ የካቲት 11 ሁለት ሺ አስራ አምስት ዓ.ም አሽር ቤት የተሰኘ የልጅነት ቁርአን ስትቀሪ በነበረው ወቅት የነበሩትን ትዝታዎችን ያካተተ መጽሐፍ ጽፈሽ ለህትመት ያበቃሹን አስመርቀሻል። እና የምርቃት ስነስርዓቱ ምን ይመስል ነበር? እንዴት ነበር ለተነሽ የካቲት 11 ቀን አገር ፍቅር ቲያትር ቤት ትልቁ አዳራሽ አስመርቀናል። የምርቃ ስነስርዓቱ በእውነት ለየት ያለ ነበር። የመጽሐፍ መጽሐፍ ምርቃም አይመስልም ነበር ፕሮግራሙንም ራሱ ስናዘጋጀው ራሷ መጽሐፏ የልጅነት ጊዜ ሆኖ ያው የነበረን ትስስር የምታሳይናል አስቤበት ይሄ ለማሳየት ያንን ለማሳየት መሞከር ሳይሆን ያው የራሴ ሕይወት ስለሆነ እሱን ለማሳየት እሱን ስጽፍ ያው ይታያል ማለት ነው እዛው ላይ እና ከዛው ከአሽር ቤቷ ታሪክ ጋር ሊሄድ የሚችል እስኪ ስለ አብሮ በተለይ ሃይማኖት ሃይማኖቶች ይሄ አብሮ መኖር ይሄ አሁን ተከባብሮ ተሻችሎ ምናምን የሚለው ቃል ብዙም አልወደውም። ግን አብሮ የመሆኑ ጉዳይ በደንብ የሚታይበትም ስለሆነ ያንን የሚመጥን ፕሮግራም እንዲኖረን በማድረግ የተለያዩ እንግዶችን ጋብዘን ነበረ። በዚህ ጉዳይ ላይ በደንብ ዲስከስ ሊያደርጉልን የሚችሉ እና ጥሩ ፕሮግራሞች ቀርበው ነበር። መድረክ ላይ አሽር ቤት በኢትዮጵያ ታሪክ ውስጥ እምብዛም በስነ ጽሑፍ ውስጥ ያልተሰነደ ነገር ነው ይዛ የመጣችው። ከዚህ ቀደም አንቺ በፌስቡክ ገጾች ላይ ምትጽፊያቸው የነበሩ ጽሑፎችን ነው የሙስሊም ሕጻናትን ተሞክሮ የልጅነት እውነተኛ ተሞክሮች ነው ያካተችበት። እና ሲጀመር አሽር ቤት ማለት ምን ማለት ነው? ይዘቱና ልታስተላልፊ የፈለግሹስ መልእክትስ ምንድን ነው? እውነቱ ለመናገር ሄደን፣ እኔ እንግዲህ በሙያዬ የባንኪንግ እና ፋይናንስ አካውንቲንግ ባለሙያ ነኝ እና ማለት ትኩረቴም ወደዛ ነው በብዛት ነገር ግን በአጋጣሚ የሆነ ጊዜ ላይ የሆነ ቦታ ቁጭ ብዬ ነው አስቤ ዝም ብዬ ማጋራት የጀመርኩት ማለት ነው ፌስቡክ ላይ እና እዛ ማህበራዊ ስር ድረ ገጽ ላይ በማጋራ ጊዜ በርካታ በቃ ባላሰብኩት መንገድ ማለት ነው የብዙ ሰው ምላሽ በጣም ገረመኝ እና ስለ ሙስሊም ቁርአን ቤቶች የትምህርት ቤቶች አሽር ቤቶች የተለያዩ ሀሪማዎች ብዙም የተገለጸ ነገር የለም በተለይ የኢትዮጵያው ማለት ነው በሊትሬቸር የተሰነደ ነገር የለውም። ያንን የሚያሳይ እና ሰው ምን ያህል እንደዚህ አይነት ነገር ሊያነብ እንደሚፈልግ ገባኝ ማለት ነው እዛ ስጽፍ። ከዛም ውጭ ደግሞ ልጆቼ እኔ ትንንሽ ልጆች አሉኝ እና እነሱ ሲሰሙ የሚሰማቸው ነገር አለ እና በጣም በቃ የሚያሳዩት ሪአክሽን የሚገርም ነው። በቃ ሲደነግጡ አንዳንድ ያፋቸውን ይከፍታሉ፣ አንዳንድ አይናቸውን ያፈጣሉ። ሲስቁ በጣም በቃ የእነሱም ስሜት አለ። እንደገና ደግሞ የወዳጆች የዚህ ማህበራዊ ትስስር ድረገጽ ላይ ያሉ ወዳጆች የነሱን ስሜት አይቼ ከዛ በፍጹም ከዚህ በፊት እንደዚ ተጽፎ አልበቃም። ያው ሃይማኖታዊ መንፈሳዊ ጉዳዮች ናቸው እንጂ ስለ አሽር ቤቶች በተለይ ስለ ልጆቹ ያኔ የነበር ነው ማለት ነው። ቁርአን የምንቀራ ልጆች እንዴት ነበር የምንቀራው? ከጓደኞቻችን ጋር የነበረን ግንኙነት ምን ይመስል ነበር? ምክንያቱም ከጠዋት እስከማታ አሽር ቤት ነው የምናሳልፈው። ትምህርት ካሊለ በስተቀር ማለት ትምህርት በፈረቃ ነው ያኔ። ስለዚህ ጠዋትም ተማሪ ከሆንሽ ከሰዓት የት ትገቢያለሽ? አሽር ቤት ትገቢያለሽ ማለት ነው። በጣም ብዙ የሚነገሩ ነገሮች አሉት። ትን አሁን ያስታወስኩትን ነው። ትን በአጭር ባጭሩ ባጭር ባጭሩ አርባ ስድስት አካባቢ አድርጌ ያሰፈርኩት ማለት ነው። እንግዲህ እስላማዊ ስነ ጽሁፎች ሲባል ለምሳሌ በትርጉም የተሰጡን የነ ሩሚን የነ ኦመር ሀያመን የተለያዩትን ነገሮች እናውቃለን። ግን አንቺ እንዳልሽው የእስላማዊ ስነ ጽሁፎች በአማርኛ በተለይ የሉም። ግን በአማርኛ ተጽፎ ወይም ደግሞ ሕዝብ ጋር በሰፊው አልደረሰም። እና እንደዛ ሊሆን ያልቻለው ለምንድን ነው ትያለሽ? እንደው ደግሞ የሙስሊም ማህበረሰቡም አሁን ያለው ከአንቺ መጽሐፍ ጋር ካለው ፍላጎር ፍላጎት ጋር ተያይዞ ምን ማሰብ አለበት? እስቲ ያለሽ። እንግዲህ አሁን አድማጭ ተመልካቾችም እንደሚያውቁት መካከለኛው ምስራቅ እጅግ በጣም በቃ እነዛ ሀገራት ሊትሬቸር በጣም ሪች ነው። እኛ ጋ ብዙ መጽሐፎች በእርግጥ ይተረጉማሉ፣ በትርጉም ደረጃ ተተርጉሞ ለአንባቢ ይቀርባሉ። የራሳችንን የመጽሐፍ ድክመት ግን አለብን። በራሳችን ስልሽ ያው የሙስሊሙን ብቻ ሳይሆን ሌላውን የራሳችንን ታሪክ አንዳንድ በተለይ ማለት ነው ሊጠቅሙ የሚችሉ ነገሮች ላይ እዛ ላይ የማተኮር ነገር ትንሽ እጥረት ያለብን ይመስለኛል። እና አንባቢ ሳይኖር ቀርቶ ሳይሆን የሆነ የማንበብ ባህላችን ከሆነ ጊዜ በኋላ እየቀዘቀዘ የመጣበትን ጊዜም ያው የምታስተውዩ ነው። በፊት የአንባቢ ችግር አልነበረም። አሁን አሁን እኮ የሜም ጊዜ ሆኗል ወደ ከአጫጭር ጽሁፎችም አንስን በቃ ወደ የሚወረድንበት ጊዜ ነው ያለው እና እንደዚህ መጽሐፎችን እንደዚህ ረጃጅም ነገሮችን የማንበብ ነገራችን እየደከመ መጥቷል። ይሄ ማይታ ጉዳይ ነው። ስለዚህ በተለይ ደግሞ በሙስሊሙ በኩል ስታይ ሊትሬቸር ላይ ትንሽ ጽፎ ለህብረተሰቡ የማቅረብ ነገር ላይ ትንሽ ደከም ማለት ነገር እንዳለ ታስታውያለሽ? እሺ መቼም እንግዲህ አንቺን አግኘቼ ይህን ጥያቄ ሳልጠይቅ ባልፍ ተመልካችም ቅርም ሚለው ይመስለኛልና፣ መጽሐፍሽ ከታተመ በኋላ ከሳምንታት በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በነበረው ችግር የተነሳ የምርቃት ስነ ስርዓቱን አራዝመሹ ነበር። ያንን ማድረግ ለምን አስፈለገ? ለምን ማዘግየት ፈል- ማዘግየትን መረጥሽ? ከመረቃው ራሱ ፕሮግራም ብነሳልሽ እንደው ቅዳሜ ቀን ሲመረቅ ከደብረ ብርሃን የመጡ ከደብረ ብርሃን እርግ 130 ኪሎ ሜትር ነች። ደብረ ብርሃን በጣም በርካታ የከተማ ልጆች ብዙ መጥተዋል ማለት ነው። እና ደብረ ብርሃን ከተማ ላይ የኦርቶዶክስ እምነት ተከታዮች በጣም ይበዛሉ። እና ሙስሊሞች እንግዲህ እኛ በልጅነት ስናድግ የነበረ ነው። ብዙ አይደለም እና፣ አስተዳደግ ማለት ነው፣ በዚህ ማህበረሰብ ውስጥ ነው። ምንም ልዩነት በሌለበት ሁኔታ ነው ያደግኩት ማለት ሃይማኖታዊ ስርዓቶች ይኖራሉ፣ ሁላችንም በየራሳችን የምናደርጋቸው ማለት ክርስቲያኑም የራሱ መልክታዊ ስነስርዓት አለው፣ እኛ ደግሞ የራሳችን አለን። በቃ ይሄንን የግልሽ ነው። ያው እንግዲህ መስጊድ ሄደሽ ቤትሽ ሄደሽ የሃይማኖት ስነስርዓት ታከናወኛያለሽ ቤተክርስቲያን ሄደሽ እንደዛው ማለት ነው። ከዚህ ውጭ ያለው ኑሯችን እጅግ በጣም የተሳሰረና የሆነ የማይላቀቅ አይነት ነገር ነው። ለምሳሌ እኛ ቤተሰቦች የኦርቶዶክስ እምነት ተከታይ የተዳራ አጠማሪ ያላቸው ብዙ አሉ በቤተሰብ ውስጥ እንደው ለምሳሌ ሌሎችም እንደዛው ማለት ነው እና የኛ አኗኗር እጅግ የተዋሃደ ነው። ለምሳሌ ደብረ ብርሃን ያ እንግዲህ እድገቴን ሁሉም ሰው እድገቱን ነው የሚመስለው፣ እኔ እድገቴን ነው የምመስለው። ስለዚህ የኦርቶዶክስ እምነት ተከታይ ጓደኞች አሉ፣ ቤተሰቦች አሉኝ፣ ጎረቤት አለኝ፣ የስራ ባልደረባ በቃ ሁሉም በዙሪያ በሙሉ የእምነቱ ተከታዮች፣ በቃ በዙሪያ ያሉ በህይወቴ ውስጥ በጣም ትልልቅ ሰፊ ቦታ ያላቸው ብዙ ሰዎች አሉ እና እነሱ እንግዲህ አሁን ስለጠየቅሽኝ ያለውን ነገር ያው ስለማስታውስ ምናምን ነው እንጂ እነሱና እኛ እያልኩ እራሱ ማውራት በጣም ነው የሚሰቀጥቀኝ። በቃ እኔ አኗኗሪ እንደዚህ ነው፣ በቃ አብሬ ነው የኖርኩት። ስለዚህ ማንም ቢሆን ማለት ነው አሁን እንደዚህ ኦርቶዶክስ ወይ ሙስሊም እንደዚህ እያለን ሳይሆን የራሴ እንደዚህ ጉዳት ሲደርስበት ይህኔ መጽሐፍ ማስመረቅ በጣም ስሜት አልባ ነው። ስለዚህ እነዚህ ቤተሰቦቼ ጥቁር ለብሰው ማቅ ተለብሶ ሐዘን ላይ ሆኖ ችግር ላይ ሆኖ ጉዳት ላይ ሆኖ ይሄ የማይሰማኝ እኔ ምን ሆኜ ነው? ቤተሰቡ ማለት ቤተሰብ ነኝ። እንዴት ነው ይሄ ነገር እኔን አፌክት የማያደርገኝ? እንደውም ምንድነው እዚህ ደረጃ ላይ መድረሳችን ይህንንም ጠቅሻዋለሁ። ለምሳሌ መድረክ ላይ እዚህ ደረጃ መድረሳችን አበሳጭ ነው። የትኛው ማለት ነው፣ ለምሳሌ እኔ ኦርቶዶክስ እምነት ተከታይ ወገኖች እንደዚህ ሆነው የኔ መጽሐፍ ምን ምን ተብሎ ነው የሚመረቀው? የመረቃ የደስታ ፕሮግራም እና እኛ እንግዲህ ሁሉም በመላው ኢትዮጵያ ኖት ጀስት ደብረ ብርሃን ብቻ ሳይሆን ሁሉም ቦታ ላይ ጎረቤትሽ የሆነ ችግር ሲደርስ ለምሳሌ ሀዘን ሲደርስ ሞት ሲኖር ምንድን ነው የሚደረገው? ሬድዮ እንኳን አይከፈት። የለቅሶ ቤት መክፈት ሲጀምር ነው ሬዲዮን መክፈት ሲጀምር። ከወር በኋላ ይከፍት ከሆነ በቃ ከወር በኋላ ነው ሬዲዮ ራሱ የምትከፍችው ማለት ነው። ሀዘንን ተጋርተሽ ሁሉ ነገር አብረሽ ኖረሽ ነው። በቃ ይሄ ኑሮ እኔ እጅግ በጣም የምወደው በጣም በውስጤ የኖረና አሁንም ያለ ነው። ስለዚህ የኦርቶዶክስ እምነት ተከታይ ወገኖቼ እንደዚ አይነት ነገር ሲደርስባቸው በቃ እኔ አብሬ ማዘኔ እንደ እንትን ሲቆጠር በጣም በቃ ያለንበት ነገር በጣም ነው ያሳሰበኝ። ማለት መቆጠርም አልነበረበት። ምክንያቱም በቃ ሁሉም ቦታ ላይ እንደዚህ በተለይ ተሳስረን የኖርን ወገኖች በዚህ ምን ያህል ብንራራ ምን ያህል በመሀላችን ያለው ልዩነት ቢሰፋ ነው። እኔ ከጓደኞቼ እንዴት እነጠላለው ስል ይሄ ሁላ ማለት ምስጋና ከየት ነው የመጣው? ለምን ለምን ለምንስ ነው እንደዚህ የተገባው ብዬ በጣም ራሴ እንድጠይቅ አድርጎኛል። መሆን አልነበረበትም እ በጣም ነው ማመሰግነው። በቅርቡ ደግሞ ከአንቺ ጋር ተመሳሳይ የሆነ በስምሽ የተከፈተ ገጽ አለ አንቺ ግን የማትፈልግ የሆነ ሀሳቦች የሚያንጸባርቁ ገጾች እየበዙ መጥተዋል ና ይሄ ለምን ሆነ በምን አይነት መልኩስ ነው መቆም አለበት ብለሽ የምታስቢው? እንዲሁም ደግሞ ማህበራዊ ሚዲያ ላይ ብዙ ተከታይ ያለሽ ሰው እንደመሆንሽ ለተከታዮች ማለት የምትፈልጊው ነገር ምንድን ነው ምንድን ነው እንግዲህ፣ ብዙ ጊዜ የሆነ ጉዳይ ላይ ሀሳብሽን ሰተሽ እንደዚህ ወይ መነጋገሪያ ሲሆን ሀሳብሽ ሊሆን ይችላል፣ አለበለዚያ ደግሞ በቃ ገጽሽ እንግዲህ የኔ እንትን ብዙ ጊዜ ትምህርታዊ ነገር ነው ለማስተላለፍ ሞክረው፣ በተለይ ከፊልድም ጋር ተያይዞ ሊሆን ይችላል እንደዚህ አንዳንድ ይሄ አሁን አሽር ቤትም እንደዚህ አይነት ሆኑ መዝናና እንደዚህ መዝናኛ ነገሮች፣ ቀልድ ምናምን ስለሞ አንዳንዴ ይቀልዳለሁኝ እና እንደዚህ አይነት ጨዋታዎች እንትን ላለሁ አንዳንድ ጊዜ ለጥፋለሁኝ እና የሆነ ሰዓት ላይ እንግዲህ ንትንስቶኝ የሆነ ብዙ ሰው እንዲያውቅሽ ሲሆን ሌሎች ወዳጆቻችንም እንደደረሰባቸው ፌክ አካውንቶች ይከፈታሉ። በስም እንግዲህ አሁን አርቲስቶች እንግዲህ ምን ያህል እንዳስለቀሷቸው ምናምን የምናውቀው ጉዳይ ነው። እኔ በእርግጥ እንደዚህ አካውንት ተከፍቶ በቃ ማይሆን ነገር ሲደረግ ሳይ ምንም አልመሰለኝም አልልም፣ ግን ዛት ማች እንትን የሚለኝ አይደለም። ብዙም አፌክት የሚያደርገኝ አይደለም። ግን ምንድነው የሰው እንትን ይነካል፣ የሰው ሞራል ይነካል። በተለይ ማህበራዊ ሚዲያ አጠቃቀም ላይ ገና የሆኑ በተለይ ወጣቶች ሲመጡ እንደዚህ ብዙም የዚህ የቨርቹዋል ዓለሙ ብዙም ያልገባቸው ሰዎች ሲመጡ እውነት ይመስላቸው እና ብዙ ችግር ነው የሚደርስባቸው። እዛ ላይ ያለውን በማንበብ እንግዲህ ወይ ስየት ያንችን ስጥ እና ሁሉ የሚያወርዱ ብዙ ነገሮች ሊለጠፉብሽ ይችላሉ። በእርግጥ ግን ምንድነው ይሄንን በምንድነው የምታስታርቂው? ጀስት አንደኛ ያው ወዳጆችን በማሳሰብ የተለያየ ጊዜ እንደዚህ አይነት ፌክ አካውንቶችን የኔም ብቻ አይደለም፣ በነገራቸው ሌሎች እንግዲህ የምንወዳቸው፣ የምናከብራቸው፣ የምንከተላቸው ሰዎች እንደዚህ አይነት ነገር ሲኖርባቸው ሪፖርት እያደረግን እያዘጋን የዚህኛውን ሰው ስብና ብንጠብቅ ሞራሉን ብንጠብቅ ጥሩ ይመስለኛል። እኔ ግን ብዙም በዚህ ሁኔታ የመጣ ስል ከዚህ በፊት አልነበረም። አሁን ግን የተለያዩ አካውንቶች እየተከፈቱ በጣም ብዙ ነገር ማለት ነው። የኦርቶዶክስ እምነት ተከታይ ወዳጆችን እነሱን ሁሉ ጭምር የሆነ የማይሆን ነገር የመናገር በዚህም በኩል ደግሞ በመምጣት ሙስሊሞችን እራሱ እኔ እንዳልኩት ሆኖ ሌላ ነገር እንደዚህ የማድረግ ነገሮች አሉ። ግን ብዙዎች ያውቃሉ። ሌሎችም እንግዲህ የሚያውቁበት መንገድ እንግዲህ ያው በተለያየ ጊዜ እንነግራለን። ይሄው አሁንም በአንችን ፕሮግራም ባካችሁ የራሳችን ዋና ገጾች እየፈለጋችሁ ተከተሉልን። እንደዚ አይነት አካውንቶች ሲኖሩ ለጥሩ አይደለም፣ በቃ ለሱ ለአጠቃላይ ሶሳይቲ የሚበክል ነው እንደዚህ አይነት ነገርና ትንሽ ጥንቃቄ ቢያደርጉ ብዬ መልዕክት አስተላልፋለሁ። ያንቺን መጽሐፍ ማንበብ ለሚፈልጉ በተለይ ደግሞ በባህር ማዶ ያሉ አንባቢያን መጽሐፍሽን እንዴት ማግኘት ይችላሉ? በእውነት አሽር ቤት ያው ስትታተም እኔ ኦልድ ስኩል ስለሆንኩኝ ሃርድ ኮፒ ወዳል አብ ሲታተሞ በእውነት እኔ ል እሄዳለሁ ሁሉ ብዬ ነበር። ማለት አሜሪካ ቪዛዬን አየሁትና ብዙ ጊዜ ያለኝ ቆይ እስኪ ሄጄ ይቺን መጽሐፍማ እንደዚሁ በሀርድ ኮፒ ነው ማከፋፍላት ብዬ ነበር እና በጣም ያሳዝናል። በቃ ኢንፍሌሽኑ ምናምን ምናምን ለካ ሰማይ ነክቷል። ትንሽ ቆየሁ ከሄድኩኝ መሰለኝ እና ተውኩት። እንደዚች እንዳለች ቢያገኟት ደስ ይለኝ ነበረ ከዛ ውጪ አሁን አማዞን ላይ እየሞከርኩ ነው። እዛ ላይ የኢቡክ ፎርማት እንግዲህ በድምፅም በፒዲኤፍም አሁን በቅርቡ በዚች ሁለት ሶስት ቀን ውስጥ የሚጫን ይሆናል። እሺ ሀውለት አህመድ በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህር፣ እንዲሁም ደግሞ የአሽር ቤት ደራሲ፣ እንዲሁም ደግሞ በእስላማዊ የንግድ ስራ እና የባንክ አገልግሎት ባለሙያ ከአሜሪካ ድምፅ ጋር ለነበረች ቆይታ ከኛ ጋር እንደዚሁ ጊዜሽን በማሳለፍ ያለሽን ተሞክሮ ስላካፈልሽን እጅግ አብዝቼ አመሰግናለሁ። እኔም አመሰግናለሁ በጣም። ክቡራትና ክቡራን አድማጮቻችን የቅዳሜ የካቲት 18 ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራቸውን እንድታመሹ በድጋሚ እንጋብዛችኋለን። ለጥቂት ደቂቃ እረፍት እናድርግና የተቀሩትን ቅንብሮች ይዘን እንመለሳለን። ቆየት ካሉ የድምፃዊት ሄለን በርሄ ዜማዎች መካከል አታስፈራራኝ የሚለውን ልጋብዛችሁ። ዓለም አቀፍ የሀገር አስጎብኚዎች ቀን ኢንተርናሽናል ቱሪስት ጋይድስ ዴይ በዚህ ሳምንት ተከብሮ ውሏል። የዓለምን መስህብ ለማየት ከሀገር ወደ ሀገር የሚዘዋወሩ ጎብኚዎችን በማገልገል ላይ የሚገኙ ታታሪ ባለሙያዎችን ለማክበር እና ለማሰብ በዓለም አቀፉ የአስጎብኚዎች ፌዴሬሽን የተመረጠ ቀን ነው። ታዲያ እኛም በሺዎች የሚቆጠሩ ወጣቶች ሙያ ስለሆነው አስጎብኝነት ይዘት በጥቂቱ ለመረዳት አንድ እንግዳ ጋብዘናል። እንግዳችን የኢትዮጵያ ቱሪስት አስጎብኚዎች ባለሙያዎች ማህበር ፕሬዚደንት አሸናፊ ካሳ ይባላል። ሀብታሙ ስዩም አነጋግሮታል። እሺ አሸናፊ ካሳ እባላለሁ የኢትዮጵያ ቱሪስት አስጎብኚ ባለሙያዎች ማህበር ፕሬዚዳንት እንዲሁም በሙያዬ በማስጎብኘት ስራ የምሰራ እና በሆቴልና ቱሪዝም ዘርፍም የኮንሰልተንሲ ስራና የራሴ የግል ስራ ያለኝ ድርጅት ማስጎብኘት ትያለ። በጣም አመሰግናለሁ። የኢትዮጵያ ሀገር አስጎብኚዎች ማህበር መቼ ነበር የተቋቋመው? እንዲቋቋምስ ያደረጉት ምክንያቶች ምንድን ናቸው? አመሰግናለሁ። እንግዲህ ማህበራችንን ለማቋቋም ሁለት ሺህ ዘጠኝ ላይ ነበር ያሰብነው። በዋናነት እንደ ምክንያት የነበረን ምንድን ነው ብዙ ጊዜ ኢትዮጵያ ላይ በቱሪዝም ላይ በአብዛኛው ብዙ ክፍተቶች ያሉበት ነበር እና እኛ ደግሞ እንደ ሙያተኛ ማድረግ የሚገባን ነበረ። ያንን ነገር ለማድረግ ግን ኮሌክቲቭሊ ማድረግ ስላለብን ያሰብነው ነገር ሁለት ዘጠኝ ላይ ኔትወርክ መሆን አለብን እና ለማህበር ማቋቋም አለብን ብለን ነበር። ይሁን እንጂ የሙያ ባህሪያችን ሁላችን እየዞርን ስለሆነ የምንሰራው ከቱሪስቶች ጋር መገናኘት አልቻልንም። ይህ ይሁን እንጂ ሁለት ሺ አስራ ሁለት የመጣው የኮሮና ቫይረስ እና የሰሜኑ ጦርነት ቱሪዝሙን ከመቀዛቀዝም አልፎ እስከ ማቆም ደረጃ የደረሰበት ሁኔታ ላይ ጊዜ ያንን እንደ ችግር ሳይሆን ይህንን ወደ አጋጣሚ ለመለወጥ ማንቀሳቀስ ጀምረን ሰኔ ሁለት ሺ አስራ ሁለት ላይ ማህበራችንን ማቋቋም ጀመረ። አሸናፊ የኢትዮጵያ ውስጥ እንግዲህ ወጣት እንዲሁም አንጋፋ የሀገር አስጎብኚዎችን እናያለን። በኢትዮጵያ የቱሪዝም ዘርፍ ውስጥ ያላቸው ሚና እንዴት ይገለጻል? ቱሪስት ጋይድ ዛን ኢንተርናል አምባሳደር ይባላል። የሀገር ውስጥ ተወካይ የሚባል ነው። ያ ማለት ምንድን ነው? አብዛኛው ካየ በሚዲያም፣ በተለያዩ የማስታወቂያ ዘዴዎች ስለ ኢትዮጵያ ውጭ ሀገር ላለውም እዚ ያለው ሲነገር ተነግሮ ተነግሮ ፋይነል ያ ቱሪስት ሲመጣ ኤርፖርት ላይ የሚያገኘው ሌላ አይደለም አስጎብኚ ባለሙያውን ነው የሚያገኘው። ኤርፖርት ላይ ገና ሲያርፍ ከዛ ተቀብሎ ቴላ ሲይዞ አስጎብኝቶ ሲሸኝም ሲሄድም ከሀይ እስከቻው ያለውን ፕሮሰስ ውስጥ በሙሉ ያለው ይህ የቱሪስት አስጎብኚ ባለሙያው ነው እና በሌላ ቋንቋ ያ የተባለለትን ነገር የተነገረውን ነገር እዚህ ተግባራዊ የሚያደርግ ወይ ደግሞ እንደ ሀገር ሀገርን ወክሎ ያሉትን ነባራዊ ነገሮች የሚያሳይ መረጃዎችን የሚሰጥ እውቀቱን የሚያካፍል ሰርቪሱን የሚያደርግ ነው እና በአጠቃላይ ይሄ ቱሪስት አስጎብኝ ባለው ነው ማለት በድፍኑ ለማለት፣ የኢትዮጵያ ኢንተርናል አምባሳደር ወይም የውስ የሀገሩ ተወካይ ነው ልንለው የምንችለው ነው። የሀገር ማስጎብኘቱ ዘርፍ በተለይ ኢትዮጵያ ውስጥ በተለያዩ ቦታዎች ለሚገኙ ወጣቶች እየፈጠረው የስራ እድል አለ ወይ? በምን መንገድ ወጣቶችን እየጠቀማቸው ነው? ወጣቶችስ በምን መንገድ ነው በዘርፍ ውስጥ እየተሳተፉ የሚገኙት? እንግዲህ መንግስት የሀብት ክፍፍል ወይ ደግሞ ከቱሪዝም የሚገኘውን ተጠቃሚነት ለማድረግ በተለያዩ መዳረሻ ቦታዎች ላይ ሎካል ወይ ደግሞ የአካባቢ አስጎብኚዎችን አደራጅተዋል። ይህ የአካባቢ አስጎብኚዎች መደራጀት አንደኛ እዛ አካባቢ ያሉ ሰዎች ስለ ቦታው የኤክስፐርቲዝ ደረጃ የኤክስፕላኔሽን መስጠት እንዲያስችላቸው አስችሏል፣ ግንዛቤ እንዲኖራቸው አስችሏል። እግረ መንገዱንም ደግሞ ቱሪስቶች ደግሞ ለዛ ቦታ ላይ ለመግቢያ ለአስጎብኚ ሲከፍሉ በፋይናንስም ደግሞ ወይ ደግሞ በገቢም ደረጃ ደግሞ እንዲጠቀሙ ያስቻላቸው ሁኔታ ነው ያለው። አብዛኛ አሁን ኢትዮጵያ ላይ አብዛኛው ዋና መዳረሻ ላይ የቱሪስት አስጎኝ ባለሙያዎች ማህበር ያሉበት ነው። ይሄ አንዱ ለተወሰኑ ሰዎች እንደ መነሻ በዛ በኩል ይገቡና ከዛ ደግሞ ራሳቸውን አፕግሬድ አድርገው ናሽናል በመሆን ዙሪያ መላ ዙሪያ ላይ ኢትዮጵያ ላይ እንዲሰሩ ያስቻላቸው ነው እና ከዛም ባሻገር ደግሞ አንዳንዶቹ ትልልቅ ስራዎችን ለሀገርም ሰርተዋል፣ እነሱም ተጠቃሚ ሆነዋል። እንደ ጥሩ ምሳሌ ልናወራው የምንችለው ላሊበላ አካባቢ ያለውን እንትን ነው። ላሊበላ ምናልባት እንደ መንግስትም ወይም እንደ ሀገርም አልተጠቀምንበትም ነው እንጂ ዲፕሎማሲ ስራ ወይ ደግሞ የሰዎችን በኢንተርናሽናል የማግባባት ስራ በጣም ከፍተኛ የሆነ አቅም ያላቸው ሰዎች ያሉበት ነው በቋንቋም በክህሎትም በእውቀትም ደረጃ እና ብዙ ኢንቨስትመንትንም መሳብ የቻሉ ናቸው። አንዳንዶቹ አብረው እዛው ከእነሱ ጋር ኢንቨስት አድርገው ሎጆች እንዲሰሩ አድርጓል። አንዳንዶቹ ደግሞ ድጋፍን በማግኘት እዛ ቦታ ላይ የተለያዩ መገልገያዎችን እንዲያደርጉ እንዲሰሩ አስችሏቸዋል ማለት ነው። እና የፈጠረው የሥራ ዕድል ከእነሱም አልፎ ለሌላም ሰዎች የፎሬን ዳይሬክት ኢንቨስትመንትም እንዲመጣ ብዙ ሚና ተጫውተዋል ማለት። እንግዲህ ይሄ ስራ ከሀገር ጎብኚዎች ጋር በተለያዩ አካባቢዎች መዟዟርን፣ መገናኘትን፣ ከነሱ ጋር የሀሳብ ልውውጥ ማድረግን የሚጠይቅ አድካሚ ስራ ነው። ብዙ ጊዜ የሀገር አስጎብኚዎች የሚገጥሟቸው ተግዳሮቶች ምንድን ናቸው ብለ ታስባለህ? አንተም በሙያው ውስጥ ለበርካታ አመት እንደኖረ ሰው የተለያዩ እንትኖች ይገጥመዋል። አንዳንዱ የህይወት ዋጋ የሚያስከፍሉ ሁኔታዎች እስከምጣት ደረሳሉ። አንዳንዱ ተፈጥራዊ ነገሮች ይደርሷሉ። ለምሳሌ በቮልካኖ አካባቢ ኤርታ ሌላ ስትሄድ ሄድ ዌል ኢኩፕድ ካልሆንክ የዚህ ስሞኩ የማበተለ ሰልፈሩ አለ እዛ ኤርታሌ አካባቢ ላይ ብዙዎቹ የውጭ ሰዎች ዌል ኢኩፕድ ሆኖ ይመጡና አንተ አንዳንድ ጊዜ ትንሽ የማስኬት የምትለጥፈውንም አድርገህ መቋቋም ሊያቅት ይችላል። እነዚህ እንግዲህ እዛው አካባቢ ነባራ ያሉ የተፈጥሮ ይ ናቸው። ሰው ሰራሽ ደግሞ አንዳንድ ቦታዎች ላይ ዝርጋዎችን ሊገጥም ይችላል መኪናዎችን አስኩመው የመዝረፍ ነገሮችን የመሳሰሉ ነገሮች እና ደግሞ አንዳንድ ቦታዎች ላይ ማህበራዊ ነገሮችን የሚገጥሙ ለምሳሌ እኔ አንድ ወቅት ላይ በዓለም ደረጃ ትልቅ የሚባል ፎርመር ጎግል ባይስ እና ኮሮና መጋቢት ላይ ሲሆን እሱ ከኮሮና በፊት ነው ወደ ኢትዮጵያ የመጣ የነበረው፣ እና ኢትዮጵያ ላይ ከምጣት በፊት ኮሮና እንትን ሲል እኛ አጋጣሚ ደቡብ ኦሞ ነው የነበር ነው። ደቡብ ኦሞ ማለት ይሄ ማነው ሐመር ሙርሲ ምናምን ማህበረሰብ ያሉበት እና ዜናው ወዲያው ሲሰራጭ እኛ አጋጣሚ እዛ እየገባን ነበር ለመጎብኘት። ከዛ በሽታ መጣ። እናንተ ነው በሽታ የምታመጡት ብሎ ማህበረሰቡ ትንሽ ኔጌቲቭ ሪአክት የማድረጉ ነገር ነበር እና ከዛም ባሻገር ደግሞ አንዳንድ ደግሞ እንግዶች አሉ። ባህሪያቸው ትንሽ ጥሩ ያልሆነ የራሳቸው ፍላጎት ያላቸው ያን ፍላጎት ለማሳካት ለምሳሌ ከእኛ ሀገር ባህል ጋር የማይሄዱ ነገሮችን እንትን ለማድረግ አንዳንዶቹ ደግሞ ፖለቲካ ላይ ሊሆን ይችላል። ሌሎችም የራሳቸው ኢንትሬስት ያላቸው ፈልጊ ነገሮች ይኖራሉ እና በርካታ አይነት ፈተናዎች ያጋጥመዋል። ያው እንግዲህ ቱሪስት ጋይድ ስትሆን ሀገር ነው ተሸክመ የምትሄደው እና ምንም አይነት አመለካከት ቢኖርህ ሀገርን አስቀድም ስለምትሰራ እነዛን በተቻለ መጥበብ መልኩ ሀንድል በማድረግ እንግዳዎችን በማይረብሽ መልኩ ይዘው የምትንቀሳቀሰው ነው ሆነ ማለት ነው። ከመለየታችን በፊት የሀገር አስጎብኚ ባለሙያዎችን አቅም ለማሳደግም ሊሆን ይችላል፣ በአጠቃላይ በዘርፍ ውስጥ የሚታዩ ችግሮችን ለመቅረፍ የተሻለ የስራ ባህል ለመፍጠር ምን መደረግ አለበት ብለህ ትመክራለህ? እኛ እንግዲህ ይህንን በተለይ አንድ ቱሪስት አስጎብኚ ሊያስፈልገዋል ከሚባለው መካከል አንዱ ሲኤስ የምንለዋለ ኖሌጅ ስኪል እና አቲቲዩድ እና እነዚህ ነገሮች ላይ እኛ በአቅማችን እየሰራን ነው ያለ ነው። ግን አንዳንድ ጊዜ ሎካል እንትን ስትሆን ስትሆን የሚኖሩ የአቅም ውስንነቶች አሉ። አንዳንድ አቅም ውስንነቶች ከፋይናንስ ሊሆን ይችላል። አንዳንድ አቅም ውስንነቶች ከእውቀትም ሊሆን ይችላል። አንዳንድ ደግሞ ከማቴሪያልም ሊሆን ይችላል። እነዚህን ነገሮች ግን ለመፍታት ከመንግስትና ሌሎች ባለድርሻ አካሎች ተቀራርቦ የመስራቱን ነገር ማዳበር አለ። እኛ በተደጋጋሚ ጊዜ ለቱሪዝም ሚኒስቴር ተቀራርበን እንወያይ እንስራ የሚል ነገር እያቀረብን ነው። ቱሪዝም ሚኒስቴር ያው እንግዲህ አዲስ እንደመሆኑ በሚኒስቴር ደረጃ በመቋቋሙ ያን ነገር ገፍቶ የሄደበት አይደለም። ግን የመጀመሪያውና ትልቁ ነገር ቱሪዝሙን አሁን በተለ ኢትዮጵያን ቱሪዝም ከተዘጋበት ሲመለስ ብዙ አይነት ፈተናዎችን ይዞብን ሊመጣ ይችላል። ለምሳሌ አሁን እኛ አብዛኛው ሙያተኞቻችን ሙያውን እየተዉ ወደ ሌላ መስመር የገቡበት አለ ከሀገር የሚወጡ የመሳሰሉ ነገር አለና ቱሪዝሙ እንደ አዲስ ሲከፈት ከፍተኛ ፍሰት በሚመጣ ጊዜ በቂ ያስጎብኝ ባለሙያዎችም ላይኖሩ ይችላሉ። ሌሎች ሌሎች ነገሮች ሊከሰቱ ይችላሉ። መዳረሻዎች እንደነበሩት ላይሆኑ ይችላሉ። አገልግሎቶች እነዚህን ሁሉ ግን ሶልቭ ልናደርግ የምንችለው ተቀራርበ የመንግስት ተቋማት ፕራይቬት ሴክተሩ፣ ኢንዲቪዥዋሎች፣ ፕሮፌሽናሉ ተቀራርቦ መወያየት መቻል አለብን። ቱሪዝሙን እንደ ከዚህ በፊት እንደነበረው ለመስራት እንዲያስችል። አሁን ላይ ያለው ሁኔታ ለመናገር ያው እንግዲህ ሙዚቃ ስታዳምጥ አንዳንዴ ፖዝ የምታደርገው ነገር አለ አደለም? ላውድ የነበረውን ነገር ፖዝ አድርገው ልክ ፖዝ ስታደርገው በአንዴ ላውድ ይሆናል። በሴሚስትሩ ከኮሮና የነበረው ከፍተኛ ፍሰት የነበረበት ነው። ልክ ኮሮና እና ጦርነቱ ደግሞ ወደ ኮምፕሊት ሻት በሚባል ደረጃ ይዞታል። አሁን ደግሞ ሲላቀቅ ደግሞ ከፍተኛ ቁጥር ያለው ሲመጣ ያ ነገር ችግር እንዳያመጣ ቆም ብለን ማውራት አለብን። መነጋገር፣ ምን አይነት ክፍተት አለብን፣ ምን አይነት ችግር አለበት፣ እንዴት ወደፊት መሄድ አለበት የሚለውን ነገር ማድረግ አለበት? አሸናፊ ካሳ፣ የኢትዮጵያ ቱሪስት አስጎብኚዎች ባለሙያዎች ማህበር ፕሬዚደንት፣ ለነበረን ቆይታ በእጅጉ አመሰግናለሁ። በአድማጮቼ እና በተመልካቾች ስም መልካም ምሽት ይሁንልህ። አሜን፣ አመሰግናለሁ። ዛሬ ቅዳሜ ምሽት የያዝንላችሁ ቅንብሮች ተጠናቀዋል። ለመሰናበቻ ግን አንድ ሙዚቃ ልጋብዛችሁ የሚካኤል በላይነህን ስወድሽ ስወድሽ የሚለውን መርጬላችኋለሁ። የሰማይ መሬቱ የባህር ስፋቱ እንዳለም ጋርቻ እንደ ርግቱ አይኖችሽም በአይኔ ተዳክሜ እያየው

and these do and will be around and i'll be and the will be i'll in and it shallow the cushion with the the is like we day, I she will

ክቡራትና ክቡራን አድማጮቻችን ለዛሬ ቅዳሜ ምሽት ያሰናዳናቸው ቅንብሮች በዚሁ ተጠናቀዋል። ነገ እሁድ ደግሞ በመስተዋት ፕሮግራም የተለያዩ ዝግጅቶችን ይዘን እንጠብቃችኋለን። አብራችሁን ስላመሻችሁ እጅጉን እናመሰግናለን። ከፕሮዲውሰሩ ከንጉሶ ታምሬ ጋር በመስተንግዶ አብሬያችሁ ያመሻሁት ቆንጅ ይታየ ነኝ። ሰላም፣ በደህና አደሩ